ኤስቢስ ኤስ ሬዲዮ ወቅታዊ ጉዳዮች። በአውስትሬልያ ቤተሰብ ውስጥ በተለምዶ የአያቶች ሚና ከፍ ያለ ነው። ይሁንና መንግሥት አረጋውያን ቤት ውስጥ እንዲቆዩ በማሳሰቡ ሳቢያ ማኅበራዊ መገለል አያቶች ከልጅ ልጆቻቸው ጋር ያላቸውን አቀራረብ በብዙ መልኩ ለውጦታል። ኮቪድ-19 ከመከሰቱ በፊት የአውስትሬሊያ አረጋውያን የኢንተርኔት ክህሎትንና አጠቃቀምን እየተማሩ ነበር። በማኅበራዊ ተጽዕኖ ማዕከል ምርምር ውጤት መሠረት ዕድሜያቸው ከ50 በላይ ከሆኑት ውስጥ ሦስት እጅ ያህሉ ያላቸው የዲጂታል ቁሳቁሶች ወይም ኢንተርኔት አጠቃቀም ዝቅተኛ መሆኑንና ከሰባዎቹ በላይ ያሉቱ ከቶውንም አንድ ሶስተኛ ያህሉ ከዲጂታል ዓለም የተገለሉ መሆኑን አመልክቷል። የወረርሽኙ መከሰት ለዲጂታል ዓለም ባዕድ መሆን ተጨምሮበት አያቶች ከልጅ ልጆቻቸው ጋር በመለያየታቸው የብቸኝነት ስሜት እንዲጸናባቸው የአውስትሬልያ ግንኙነት የኒው ሳውዝ ዌልስ ቅርንጫፍ ኃላፊና የጡረተኛ ወታደሮች የስነ ልቦና አማካሪ የሆኑት ኤሊዛቤት ሾው ይናገራሉ። ሾው የአያትነት ማንነታቸው የልጅ ልጆቻቸውን በመንከባከብ ለሆነ በርካታ አያቶች በአካል ከልጅ ልጆቻቸው ጋር አለመገናኘት በጣሙን አዋኪ እንደሆነና ድርጅታቸው ወሸባ ገብተው ካሉ አረጋውያን በርካታ የስልክ ጥሪዎች እንደሚደርሱት ተናግረዋል። አያሌ አያቶች ከልጅ ልጆቻቸው ጋር እየተገናኙ ያሉት በቪዲዮ ኮንፈረንስ መሆኑንም ጠቁመዋል። የሜልበርን ነዋሪዋ ሴት አያት ኤፊ አትኪንስ በኮቪድ-19 የተነሳ በሳንባ ካንሰር ተጋላጭነታቸው ከሴት የልጅ ልጃቸው ጋር የማኅበራዊ ርቀትን በጥብቅ ከመጠበቅ አኳያ እንደምን በቪዲዮ እንደሚገናኙ ሲናገሩ በርቀት ሆነን የጓሮ አትክልት እንንከባከባለን። ያያ ዛሬ የምንተክለው ተክል ምንድን ነው ብለው ይጠይቁኛል። ምን ማድረግ እንዳለባቸው እነግራቸዋለሁ። ሲጨርሱም ፎቶግራፍ አንስተው ይልኩልኛል ወይም በዙም ያሳዩኛል ብለዋል። ኤትኪንስ በተለይም እንደሳቸው ከቤት ለማይወጡ የግሪክ አያቶች ሐሳብ ገብቷቸዋል። ከልጅ ልጆቻቸው ጋር በጣሙን የተቆራኙ ናቸው። በጣሙን የተቀራረቡ ናቸው። አሁንም እንኳም እንዲያ ናቸው። አለመታደል ሆኖ የተወሰኑቱ ዙም ወይም ፌስታይም መጠቀም አይችሉም። ይሁንና ልጆቹ አያቶቻቸው ቤት ድረስ በመኪና ይመጡና የእኔ ያያ፣ የእኔ ፓፓ በሕይወት አሉ ብለው ያረጋግጣሉ። ቀርበው በአካል ባያናግሩንም በስልክ እናናግራቸዋለን ከውጭ ሆነው እጆቻቸውን ያውለበለቡልናል በማለት በወረርሽኙ ምክንያት በአያቶችና የልጅ ልጆች መካከል ተፈጥሮ ስላለው አዋኪ ሁኔታ ይናገራሉ። የቤተሰብ ዲጂታል የሕይወት ዘይቤ ተጠባቢ የሆኑት ዶክተር ጆአን ኦርላንዶ የማኅበራዊ ሚዲያ ኮሚኒኬሽን አፕስ እንደ ዙም፣ ስካይፕ ወይም ፌስ ታይም ካዘቦታዊ ወግ ይልቅ በግንኙነት የተሻለ እንደሆነ ይጠቁማሉ። አያይዘውም አያቶችና የልጅ ልጆች ቀደም ሲል ቁጭ ብለው ከማውጋትና ሙዚቃ ከማዳመጥ በበለጠ አብረው በቪዲዮ ምግብ መስራት፣ መጫወትና እየተያዩ መመገቡ ይበልጥ ትኩረት ሳቢና አቀራራቢ መሆኑን ያመለክታሉ። የትምህርት አማካሪ የሆኑት ታማራ ኪድም በበኩላቸው አያቶች የልጆቻቸው ተማሪዎች በመሆን ይበልጡኑ የሚቀራረቡበት አጋጣሚ እንደሚሆንም ይናገራሉ። እንዲሁም አያቶች ከልጅ ልጆቻቸው ቋንቋ፣ ሂሳብ፣ ሳይንስ ወይም ሌሎች ነገሮችን ሊማሩ ይችላሉ ባይ ናቸው። የብሪስበኗ የሁለት ልጆች እናት የሆነችው ሞና ፔሬስ በኮቪድ-19 የተነሳ የልጇ ማንድሪን ቋንቋ ትምህርት በኦንላይን በመሆኑ ከትምህርቷ ወደ ኋላ የቀረችባት መስሎ ስጋት ገብቷታል። ሆኖም ምንም እንኳን የትምህርት ስርዓቱ የተለያየ ቢሆንም አንዲት የታይዋን ነዋሪ የሆነች እናት ልጇን በዙም የማንደሪን ቋንቋ ልታስተምርላት በቅታለች። በሌላም በኩል በአንድ በጎ ፈቃደኞችና ለአረጋውያን የኮምፒውተር ስልጠና የሚሰጠው የብሪስበን አረጋውያን ኦንላይን የቀድሞ አስተማሪና ፕሬዚደንት የነበሩት ብራያን ኮርነር አዲስ የኦንላይን ተጠቃሚዎች አላስፈላጊ የሆነ የግል መረጃዎችን በማጋራት ለማንነት ስርቆት እንዳይዳረጉ ልብ ሲያሰኙ ለልጆች መጠነኛ መረጃን ብቻ በሰጣችሁ ቁጥር የተሻለ ይሆናል። ለአያቶች በተቻለ መጠን ልጆች ምን ያህል መረጃን በኢንተርኔት ላይ እንደሚያወጡ ለመከታተል አዘውትራችሁ አይናችሁን ጣሉባቸው ብለዋል። አያይዞም አያቶች የልጅ ልጆቻቸውን ፎቶግራፎች በሚያወጡበት ወቅት የልጆቹን ደህንነት ለመጠበቅ የሚጋሩት ሰዎች ውስን ብቻ እንዲሆኑ የኮምፒውተር አጠቃቀማቸው ላይ ትኩረት እንዲያደርጉ መክረዋል። የኤስቢኤስ የቦርድ ሰብሳቢነታቸው ጊዜ ጁን ላይ የሚያበቃውና የአውስትሬሊያ መድበለ ባህል ፋውንዴሽን ዋና ኃላፊ የሆኑት ዶክተር ሃስ ዲላል ፋውንዴሽናቸው ወላጆችንና አያቶችን ስለ ኦንላይን ጉዳዮች ማኅበራዊ ሚዲያና ታዋቂ አፕስ ግንዛቤ እንዲኖራቸው ለማድረግ በ17 ቋንቋዎች ሳይበር ፓረንት የሚል አፕ ማዘጋጀቱን ያስታውቀዋል። ስለ ሳይበር ሴኪሪቲ፣ የማኅበራዊ ሚዲያና የኦንላይን ገንዘብ ዝውውርን ስለመሳሰሉት መሠረታዊ ግንዛቤ ለማግኘት ቢኮኔክትድ ዳት ኤስኤፍቲ ዳት ጋቭ ዶቴዩ ድረገጽን፣ ስለ ሳይበር ሴኪሪቲ ለመማርካሹም ኤስኤፍቲ ዳት ጋቭ ዶቴዩ ስላሽ ሲኒየርስ ድረገጽን ይጎብኙ።